L'accord de Paris pour le climat est accepté. የዛሬ ስድስት ዓመት ኮፐንሀገን ላይ ብዙ ተጠብቆ ተሳታፊዎችና ተደራዳሪዎች ባዶ እጃቸውን መመለሳቸው እነሱን ብቻ ሳይሆን ጉዳዩን ጉዳይ ብሎ የሚከታተለውን ወገን ሁሉ ያሳቀቅ አጋጣሚ ነበር። ባሳለፍነው ሳምንት ማለቂያ ላይ በተቃራኒው ፓሪስ ወደ እሷ ያንጋጠጡ እንዳያፍሩ ሰግታ ተጨንቃ ተሯሩጣም ሆነ በለስላሳው ዲፕሎማሲዋ ሸምግላ የየግል ጥቅማቸውን አስቀድመው ሲጓተቱ የነበሩትን አቀራርባ ከባዶ እጅ አድናቸዋለች። ለዚህም ሞቅ ያለ ጭብጨባ ተችሯታል። ጤና ይስጥልኝ የዝግጅታችን ተከታታዮች እንደምንሰነበታችሁ። በሽብር ጥቃት ከደረሰባት ድንጋጤና ጉዳት ሳታገግም ዓለም አቀፉን የተባበሩ መንግስታት ድርጅት የአየር ንብረት ለውጥ ተመልካች ጉባኤ ኮፕ 21ን ያስተናገደችው ፈረንሳይ ዋና ከተማዋ ከሰማይ ጠቀሱ ማማዋ ቀጥሎ የሚታወስበትን ፖለቲከኞቹ ታሪካዊ ካሉት ስምምነት እንዲደርሱ ማግባባቱ ተሳክቶላታል። ስምምነቱ ታሪካዊ ተብሏል በትክክል ምን ማለት ይሆን ተግባራዊነቱስ ለጥቂት ደቂቃ አብረን እንቃኘው ለሁለት ሳምንታት የዘለቀው የፓሪሱ የተባበሩት መንግስታት ድርጅት ዓለም አቀፍ የአየር ንብረት ለውጥ ተመልካች ጉባኤ በመጨረሻው ዕለት ማለትም ባለፈው ቅዳሜ ምሽት የውጥረትና ጭንቀት ድባብ ውጦት እንደነበር ነው የተሰማው ከ196 ሀገራት የተውጣጡት 50 ሺህ የጉባኤው ተሳታፊዎች ተደራዳሪዎቹ ከምን ላይ ይደርሱ ይሆን በሚል የየመጡበት ሀገር ስም ከተለጠፈበት ጀርባ እየተቁነጠነጡ ለረዥም ሰዓታት ጠብቀዋል። ቀኑ ሳይጠናቀቅ በጥድፊያ የተደረሰውን የድርድርና ውይይት መቋጫ ማምሻው ላይ የፈረንሳይ የውጭ ጉዳይ ሚኒስትር ሎሮ ፋቢዮ በእፎይታ ይፋ አደረጉ። አሁን የጉባኤውን ተሳታፊዎች የፓሪስ ስምምነት የተባለውን ረቂቅ እንዲያጸድቁ እጋብዛለሁ። አዳራሹን በሞላ እያማተርኩ ነው። አዎንታ ምላሽ አያለሁ። ምንም ተቃውሞ አልሰማሁም። ስለዚህ የፓሪስ ስምምነት ለአየር ንብረት ተቀባይነት አግኝተዋል። በትንሿ መዶሻ አሉ ፋቢዮ። ታላቁን ውሳኔ ያስረገጥንበት ተጨበጨበ። ጭብጨባው ምናልባትም ለረዥም ጊዜያት የየግል ጥቅማቸውን እያሰቡ የሚከራከሩ ወገኖች የመስማማታቸው ግልግል ያስከተለው ሊሆን ይችላል። ምክንያቱም በፓሪሱ ጉባኤ ማጠቃለያ ላይ የተገኘው ውጤት አሁንም የምድራችንን ሙቀት ተመራማሪዎቹ በቂ በሚሉ ደረጃ ሊያስቀንስ የሚችል እንዳልሆነ ትችቱ ወዲያው ነው የተሰማው። ረቂቅ ስምምነቱ በዋናነት ሀገራት በሙሉ ወደ ከባቢ አየር የሚለቁትን የሙቀት አማቂ ጋዝ መጠን ለመወሰን መቁረጣቸውና ለመቀነስም ዝግጁነት ማሳየታቸው የዓለም የሙቀት መጠንም ከሁለት ዲግሪ እንዳይበልጥ እንደውም ከዚያም በታች ቢቻል የሚሉ አሉ። ለዚህም እርምጃዎች ይወሰዱ የሚለው ላይ መስማማታቸው፣ በየአመቱም የታዩ መሻሻሎች እንዲቃኙ መወሰናቸው፣ እንዲሁም በአየር ንብረት ለውጥ ለተጎዱ ታዳጊ ሀገራት በየአመቱ ከጎርጎሮሳዊ 2020 ዓ ም ጀምሮ የመቶ ቢሊዮን ዶላር እርዳታ ለመስጠት መስማማታቸውን ያካትታል። ያም ሆኖ እንደ ተንታኞች ምዘና ከሆነ ሀገራት የሙቀት አማቂ ጋዝ ልቀትን በተገቢው መጠን የማይቀንሱ ከሆነ የምድር ሙቀት ከ95 ዓመታት በኋላ 4.5 ዲግሪ ይደርሳል። እስካሁን ባለው አካሄድ ከቀጠለም በተጠቀሰው ጊዜ 3.6 ዲግሪ መድረሱ አያጠራጥርም። ፓሪስ ላይ በተደረሰው ረቂቅ ስምምነት መሰረትም እንኳ በጎርጎሮሳዊ 2100 ዓ.ም 2.7 ዲግሪ ይደርሳል ተብሎ ይጠበቃል። በጉባኤው የተሳተፉት የኢትዮጵያ የአካባቢ ደንና የአየር ንብረት ለውጥ ሚኒስቴር የህዝብ ግንኙነት ዳይሬክተር አቶ ደባሱ ባይለየኝ ረቂቁ ታሪካዊ ስምምነት መሆኑን አጽንኦት በመስጠት ምክንያት ያሉትን ገልጸዋል። ስምምነቱ ያው እንደተባለው ታሪካዊ ነው። ሀያ ዓመታት በኋላ ማለት ነው። በሪዮ ከሰበጠ ኪዮቶ ፕሮቶኮል በተጨማሪ ሁለተኛው እና ታሪካዊ የሚያስብለው የራሱ ምንሶች አሉ። አንደኛው እንደካሁን በፊቱ ሀገራትን በየእድገት ደረጃቸው ያስቀመጥ አይደለም። ችግሮ ጋር ስለሆነ ሁሉም ሀገራት ራሳቸውን አስተዋጽኦ እንዲያደርጉ እድል የሚሰጥ በመሆኑ እሱ አንድ የራስዮን አድቫንቴጅ የራስዮን አዲስ ነገር ይኖራል ብሎ መውሰድ ይቻላል። ከዛ ባለፈ አሁን አግሪመንት ላይ ቢደርስም ኖርማሊ ተሳታፊዎች ወደ ሀገራቸው ተመልሰው ሀገራት ሲያጸድቁት ነው በዋነኝነት የፈረሙት ነው በዋነኝነት ሀገራት ገዥ የሚያደርገው። እስከሚቀጥለው ሚያዝያ ድረስ ሀገራት ኢትዮጵያን ላይ ይፈርማሉ ተብሎ የሚጠበቀው እንዲፈርሙም ነው። የተባበሩት መንግስታት ድርጅት ሁኔታዎችን ከዛ በፊት ቀድሞ ማዘጋጀት አለበት ነገር ነው ያለው እንግዲህ ድርድር ነው። ወደ መቶ ዘጠና በላይ ሀገራት የሚሳተፉበት ድርድር ሙሉ በሙሉ ሁሉንም የሚያረካ ነው፣ የሚያስማማ ነው ብሎ መደምደም አይቻልም። ምክንያቱም ሁሉም ሀገራት የየራሳቸው ኢንተረስት ይኖራቸዋል ችግሩ የጋራ ቢሆንም ያንን ፍላጎታቸውን በመሳሳብ ሰጦ መቀበል መርህ ነው። አሁን ያሉበት ደረጃ ሊመጡ የቻሉት ዩናይትድ ስቴትስ ዓለም ከዚህ ስምምነት እንዲደርስ ለፍቻለሁ ትላለች። ላሳዩት ትብብርና ተሳትፎም ሌሎች ሀገራትን ያመሰገኑት ፕሬዚዳንቷ ባራክ ኦባማ ለፓሪሱ ውጤት የአንበሳው ድርሻ የእሳቸው አስተዳደር መሆኑን ለዜጎቻቸው ሳይገልጹ አላለፉም። ሁለት መቶ ገደማ የሚሆኑት ሀገራትን ትልቅም ሆኑ ትንሽ፣ የበለጸጉም ሆኑ በማደግ ላይ ያሉ ለመላው ዓለም ስጋት የሆነውን ችግር ለመጋፈጥ በጋራ የሰሩ ሕዝቦችንም ላመሰግን እወዳለሁ። ዓለም እንደ አንድ ሲቆም በጋራ ማድረግ የምንችለውን አሳይተናል። ዛሬም የአሜሪካን ህዝብ ሊኮራ ይችላል። ምክንያቱም ይህ ታሪካዊ ስምምነት የአሜሪካን አመራር መታሰቢያ ነው። ባለፉት ሰባት ዓመታት ዩናይትድ ስቴትስን በመለወጥ ላይ ያለው የአየር ንብረት የሚያስከትለውን አንዳንድ ተጽዕኖ ለመግታት የአየር ንብረት ለውጥን ለመታገል በሚደረገው ጥረት የዓለም መሪ ወደ መሆን አሸጋግረናታል። በአንድ በኩል መቶ ዘጠና ስድስቱ ሀገራት የአየር ንብረት ለውጥ መኖሩን በአንድ መንፈስ መቀበላቸው አንድ ነገር መሆኑን ጉዳዩን በቅርበት የሚከታተሉ ወገኖች አጽንኦት ይሰጡታል። በአንጻሩ ለከባቢ አየር ብክለትም ሆነ እሱን ተከትሎ ለመጣው የአየር ንብረት ለውጥ ከፍተኛ አሉታዊ አስተዋጽኦ ያደረጉ ሀገራትን የጥፋታቸውን ያህል ለማረምም ኃላፊነት እንዲወስዱ የሚያደርግ አይነት አለመሆኑ ግን ጥንካሬውን ያጎለዋል ባይናቸው። የፓሪሱ ስምምነት አለማችንን የአየር ንብረት ለውጥ ካስከተለባት አስጊ መዘዞች ለመታደግ እድሎችን የሚያመቻች ረቂቅ ውል ነው በሚል ካሁኑ የሚያሞካሹት ወገኖች ያ የኮፐንሃገኑ ክስረት እንዳይደገም ፍርሃት ያደረባቸው ሳይሆኑ እንደማይቀሩ ነው ተቺዎች የሚናገሩት። ድርድሩና ውይይቱ ቀላል ጊዜና አቅም አይደለም የጨረሰው። እንቅልፍ አልባ ሌሊቶች ሳይቀሩ አልፈዋል። ጉባኤው አርብ ይጠናቀቃል ቢባልም ከስምምነት ውሳኔው የተደረሰው ግን ቅዳሜ ማታ ነበር። የኮፐንሀገኑ ትዝታ እያሳቀቃቸው ወደ ስምምነት የተገፉት ወገኖች ሁሉም በተናጠል ሲታዩ ደስተኞች ሆነዋል ማለት ግን አይቻልም። አቶ ደባሱ ኢትዮጵያ በስምነቱ ሙሉ በሙሉ ተደስታለች አልታንችልም። ያደጉት ሀገራትም ቢሆን በስምነቱ ሙሉ በሙሉ ደስተኛ ናቸው ወይ ብንል ላይሆን ይችላል። የኛ ኢንተረስ አሁን በከተማ ለ የፋይናንስ ድጋፍ ማግኘት አለብን። ልቀት መጠኑ በአጭር ጊዜ ውስጥ ካነቀም አምስት ላይ መሆን የለበትም። የእኛም ፍላጎት ነው፣ የአፍሪካም ፍላጎት ነው። ህጉ ግን አሁን ካደጉትም በማደግ ላይ ካሉትም በሀያ የሚባሉ ሀገራትን ማማት ልኩ ሊባል በሚችል ቀጣይ እስከ ሀያ ሀያ ባለ ጊዜ ውስጥ ደግሞ የተለያዩ መድረኮችን እያዘጋጁ ዩቱ የሚያደርጉበት ነው። የሚፈጥር አይነት የምነት በመሆኑ ታሪካዊ ነውም እንዲባል ይገባዋል የሚል ሀሳብ ነው ያለው በግሌ እንደ ሀገር ቅም እንዳልኩ፣ የኛ ፍላጎት እንደ ሀገር ብቻ የሚገለጽ አይደለም። ኢትዮጵያ የምትሳተፍባቸው የአፍሪካ ሀገራት ራሱ ሚቻል አንድ ቡድን አለ። በማደግ ላይ ያሉት በሀገራትን የሚያካትት አንድ ቡድን አለ። እንዲሁም ቻይናና ቡድን ሰባት ሰባት የሚባሉና ተጋላጭ የሚባሉ ሀያ የነበረውን ደግሞ ሰላሳ የደረሱ ሀገራት ያሉበት በአራቱም አማካኝነት ነው የሚተራደር የቆዮች እንደ ሀገር በዚህ የእነዚህ ሀገራት ፍላጎት የእኛም ሀገር ፍላጎት በጋራ የሚንጸባረቅበት መድረክ ነው የነበረው። አንዱ የዓለም ሙቀት መጠን በኢንዱስትሪያ ቤት በፊት ከነበረው በሁለት ዲግሪ ሴንቲግሬድ እና በአነጥብ አምስት ዲግሪ ሴንቲግሬድ በሚለው መካከል የነበረው ሀሳብ ከሁለት ዲግሪ ሴንቲግሬድ በታች ለማድረግ ቢቀመጥም በጣም ከፍተኛ አቅም ተጠቅመን ከአነጥብ አምስት በታችን እንዲሆን ለማድረግ መስራት አለብን የሚል የአየር ንብረት ለውጡን ለመግታት ሊወሰዱ የሚገባቸውን እርምጃዎች ያካተተውን የፓሪሱን ረቂቅ ስምምነት በጭብጨባና ደስታ የተቀበሉት በርካታ ሀገራት ውዳሴም እየቸሩት ነው። ጀርመን ለመጻኢው ሰብአዊ አኗኗር መልካም አጋጣሚ ነው ስትል፣ ቻይና እንከን አልባ የሚባል ባይሆንም አንድ እርምጃ ወደፊት መሆኑን ግልጽ አድርጋለች። ለተባበሩት መንግስታት ድርጅት ዋና ጸሐፊ ባን ኪሙን ደግሞ ከብዙ ድካም በኋላ የተገኘ ስኬት ነው ረቂቅ ስምምነቱ። በረቂቅ ስምምነቱ የተካተተው ሁሉ ተግባራዊ መሆን መቻሉ ግን ጥያቄ ነው። ለአየር ንብረት ለውጡ መንስኤ የሆነው የብክለት ቅነሳ ጉዳይ አንዱ መሆኑን አቶ ደባሱ ያመለክታሉ። ወደዚህ ደረጃ ለማምጣት ሀገራት መስራት ያለባቸው ስራ አለ። እሱ ምንድነው? በፍቃደኝነት ላይ የተመሰረተ የልቀት ቅነሳ ለማድረግ ባስገባቸው የልቀት ቅነሳ መቶኞች አሉ። ኢትዮጵያ እንደ ሀገር ስንጠራ በመቶ ለመጠነት ያስቀመጠችው ዓለም አቀፍ ደረጃ እስካሁን ያቀረቡት ሀገራት ሲታይ አሁንም ከሁለት በታች ሊሆን እንደማይችል የሚያሰው ነገር አለ። ስለዚህ ይህንን ያቀረቡትን በፍቃድ ምሰ የተመሰረቱ የልቀት መጠን ቅነሳ እንደገና ሪቫይዝ እንዲያደርጉ፣ ሪቫይዝ ከተደረገ በኋላ ሁሉም ሀገራት ጨርቅነታቸውን የታድርሰዋል ምን እየሰሩ ሚለ ሆነ በተከታታይ ማወቅ ለ እንደሚያስችል መልኩ አያንስ አመቱ ትክክል ማድረግ የሚያስችልበት ነው። እድለም የፈጠረ ነበር ማለት ይቻላል። ሌላው ነገር የአየር ንብረት ለውጥ የሚያስከትለው ተጽዕኖ በተለይም ተጋላጭ በሆኑ ሀገራት ላይ ከጉዳት ባለፈ ራሳቸው መልሶ እንዳያድጉ ለማድረግ የሚፈጥረው ጫና በጣም ከፍተኛ ስለሆነ እሱ ላይ የሚያስፈልግ ገንዘብ ድጋፍ፣ ለምሳሌ አሁን በተለያዩ ሀገራትም በኢትዮጵያ የተከሰተ ድርቅ እንደሆነ ችግሮች ሲከሰቱ የገንዘብ ብቻ ማረለን ከፈራ ድረስ የሚያስፈልግ ከሆነም ድጋፍ ማድረግ የሚቻልበትን ሁኔታ L'accord de Paris pour le climat est accepté. የፓሪሱ ረቂቅ ስምምነት በቀጣይ ወራት ሀገራት በየግላቸው መክረውበት የሚያጸኑት ቢሆንም ለጊዜው ከምንም አንድ ነገር ተገኝቷል ተብሎ በብዙዎች ተወስዷል። የብዙዎቹ ስጋት ግን ስምምነቱ ከጸደቀ በኋላ ለተግባራዊነቱ የሚደረገው ክትትል በግልጽ አለመቀመጡ ክፍተት ይፈጥር ይሆን የሚለው ነው። አስተያየታቸውም በመስጠት የተባበሩንን ከልብ እያመሰገንን ለዕለቱ ያልነውን በዚሁ እናብቃ። አድማጮች በዚህ ላይ የእናንተስ አስተያየት ምን ይሆን? በፌስቡክ ገጻችን ላይ የተወያዩበት ጻፉልንም። ሸዋ እየለገሰ ነኝ። ሰላም ሁኑ።